ጠረጴዛ ዙሪያ ውይይታችን የወትሮ እንግዳችንን ይዞ ቀርቧል። ትዝታ በላቸው፣ እንደምናመሸሽ እንኳን እናመጣሽ። እንዴት አመሸህ አሉላ? እንደገና በድጋሚ ስለጋበዝከኝ አመሰግናለሁ። እንግዲህ ለአድማጮችም ለእኛም ቤተኛችን ነሽ። ለስራችን ቅርብ ወያይ የሆነ ነገር ስናገኝ ደጋግመን እንጋብዝሻለን። የዛሬ ርዕሳችን የጋዜጠኝነት ስራ ፈቃድን ይመለከታል። ከተለያየ አቅጣጫ መመልከትን ይጋብዝ ይሆናል። በምንሰራበት ሀገር ያለ አሰራር አለ። በኢትዮጵያ ደግሞ በአሁኑ ሰዓት በተግባር ላይ የሚውልበት አሰራር አለ። ሁለቱን ጫፎች ለመመልከት እንሞክራለን። በተከታታይ የሚቀርብ ውይይት ነው። በኢትዮጵያ ያሉ በጋዜጠኝነት በአሳታሚነት፣ በሬዲዮ አሰራጭነት የተሰማሩ ሌሎችን እናሳትፋለን ከሙያውና ከፍቃዱ ጋራ ግንኙነት ያላቸውን ጭምር ለመጋበዝ እንሞክራለን። እኔና አንቺ ባጭሩ ጀመር እናደርገዋለን። እሺ ጋዜጠኝነት ባንቺ ልምድ ባንቺ ተሞክሮ ፍቃድ ይጠይቃል? ይ እዚህ ሀገር ያለውን ዋና ዋና ነጥብ አንሳ። አሉላ እኔ ስተማቀው ድረስ አንድ ጋዜጠኛ እንደ ጋዜጠኛው በህትመትም ይሁን በኤሌክትሮኒክስ ወይንም አሁን ደግሞ በተፈጠረው ዲጂታል ሚዲያ ልስራ ብሎ ሄዶ ፍቃድ የሚጠይቅበት መስሪያ ቤት ዩናይትድ ስቴትስ ውስጥ የለም። ያ ማለት ግን ጋዜጠኝነት እንደሚታወቀው መረጃዎችን ትምህርታዊ የሚሆኑ ፖለቲካ ይሁን ኢኮኖሚ፣ ማናቸውንም መረጃዎች ትክክለኛ በሆነ መንገድ ሳይዛባ ሁሉንም ሀሳብ አካቶ የራስን ስሜት አርቆ ሚዛናዊ በሆነ መንገድ ለህዝብ ማቅረብ ቢሆንም፣ በንግድ አለም እንደምትወዳደር ሁሉ ህትመትም ጋዜጣ ይሁን ሬዲዮም ስትጀምር ኤፍሲሲን፣ ፌደራል ኮሚዩኒኬሽንስ ኮሚሽን የመንግስት ተቋም፣ እሱ ተቆጣጣሪ አካል ነው በህግጋትም በተመለከተ እንጂ ለአንተ ይሄን ስራ አንተ አይገባህም፣ በቀለ ይገባዋል፣ አልማዝ ይገባታል እንደዚህ ብሎ ፈቃድ የሚሰጥ አካል አይደለም። ግን የመንግስትን ህግ በተመለከተ የቁጥጥር ስራ የሚሰራ ከቁጥጥር ስራ ብቻ ብቻ አሰራሩ አመቺ እንዲሆን ሌሎች በተጓዳኝ ያሉ ነገሮች መኖራቸውን ማረጋገጥ፣ ትክክለኝነት መጠበቁ የምትጠይቂው የምታቀርቢበት አካል ጭምር ነው። ልክ ነው እና ለምሳሌ የሚሰራው ሰው ከቴክኖሎጂው ጋር አድቫንስ አድርጎ መሄዱን፣ ውድድር መኖሩን ትክክለኛ የሆነ አንዳንድ አግባብ ያልሆኑ አጠቃቀሞች አሉ። እነሱ መደረግ ያለመደረጋቸውን በአንተ ጣቢያ ላይ ያንን ነው እንጂ የሚቆጣጠረው። በግለሰብ ጋዜጠኛ እንደዚህ እንደ መኪና ነጂ ፈቃድ ይገባዋል አይገባውም ብሎ ጥያቄ የለም። ትዝታ በደንብ አድርገሽ አስቀምጠሽልናል። የንግግር ነጻነት ተቀጥላ ወይም ከዛ ቀጥሎ ያለ መብት ተደርጎ ነው የሚቆጠረው ሊቀጥርሽ የሚፈልግ ድርጅት ወይንም መስሪያ ቤት ወይም የአሳታሚ ድርጅት ወይም ማሰራጫ የሬዲዮ ጣቢያ፣ የቴሌቪዥን ጣቢያ አንዳልሽ ደግሞ ዲጂታል ዓለም ዛሬ ሰፋ አድርጎታል። ያ ክፍል ነው ሙያ አለሽ ወይ ለስራው ብቁ ነሽ ወይ ብሎ ማወዳደር ከፈለገ የሚያወዳድረው መንግስት፣ ታቀርቢ ያለሽ አታቀርቢም ብሎ ከማንም ፍቃድ የማታገኝበት ነው። በዚህ ሀገር አሰራር በትክክል እንዳስቀመጥ ሽው ና ምናልባት ለአድማጮች ትንሽ ፈታ ለማድረግ ፍቃድ የሚጠየቅበት ደረጃ በአንዳንድ ሀገሮችም ዲሞክራቲክ በሆኑ ሀገሮች ጭምር የሚጠየቅበት፣ ድርጅቱ ራሱ ፍቃድ ሊጠየቅ ይችላል። የሬዲዮ ጣቢያ የማሰራጫ ሞገድ ያስፈልገዋል፣ ፍሪኩዌንሲ ያስፈልገዋል። የማሰራጫ ሞገዱን ለማግኘት ኤፍሲሲ ፍቃድ ያገኛል። እየለየን ያለ ነው። ጋዜጠኛው ግለሰቡ በመንግስት የሚሰጥ ይስራና ይስራ የሚል ፍቃድ አያስፈልገውም እያል ነው ያለ ነው። እንደምታውቀው የጋዜጠኝነት መብት ለዲሞክራሲ ቁልፍ ነው ተብሎ የሚታስብበት ዲሞክራሲያዊ ህብረተሰብ ስለሆነ ማንም ግለሰብ የመጻፍ መብቱ የመናገር መብቱ የተከበረ እንደመሆኑ ተዝታ እንዲሁ ለአድማጮቻችን ጠቀሜታ እንግዲህ የሁለት አለም አሰራርን ነው ለማየት እየተንደረደርን ያለነው እስከምናውቀው ድረስ ናንች ኢትዮጵያ ውስጥ እየሰራን አደለንም። በተለይ ለውጭ መገናኛ ብዙሀን የሚሰሩ ጋዜጠኞች በኢትዮጵያ እንደ ማንኛውም የስራ ፈቃድ ወይም የንግድ ፍቃዳቸውን በየአመቱ ያሳድሳሉ። ይህንን ነው እንግዲህ የህጉ መሰረት ከምን መጣ፣ ለምን አስፈለገ፣ ሲሰጥ ምንድን ነው መሰረታቸው፣ እነኚህን ለመመርመር በኢትዮጵያ በኩል ያለውን ገፋ አድርገን በኢትዮጵያ ውስጥ ያሉ ጋዜጠኞችን እንጠይቃለን። በመንግስት በኩልም ያን ፍቃድ ሰጭ አካል መልስ የሚሰጠን ከሆነ እናመጣለን። ግን እንደው እናዛበ እንደው በዚህ አጋጣሚ አሉላ ብዙ ጊዜ አድማጮቻችን የሚጠይቁት ከጥያቄም ይልቅ ወቀሳ የሚቀርብ አለ። በዚሁ በፍቃድ ምክንያት ነው። የተወሰኑ ጋዜጠኞች ያሉን ሁለት አዲስ አበባ መለስካቸውና እስክንድር፣ በመቀሌ ደሞት ግርማይ በተቀረው የኢትዮጵያ ክልል በአፋር በለው በኦሮሚያ በለው በአማራ ክልል፣ በደቡብ፣ በምስራቅ፣ በምዕራብ እንዲህ ተወስነን የቀረ ነው። በዚህ በፈቃድ ምክንያት ነው። ብዙ ጊዜ እናመለክታለን ለኢትዮጵያ መንግስት፣ የአሜሪካ ድምጽ ራዲዮ መቅጠር ይፈልጋል ጋዜጠኞችን በየክልሎቹ በየአካባቢው፣ ትኩስ ወሬዎችን፣ የአካባቢ ሁኔታዎችን በአግባቡ መዘገብ ማቅረብ የሚችሉ ጋዜጠኞችን ለመቅጠር እንፈልጋለን እንፈልጋለን ግን እስከዛሬ ዛሬ እንደውም ሳይሳካልን የቀረው በዚህ በፍቃዱ ምክንያት ነው። ፍቃዱ ስላልተገኘ ነው። እኛን ሁሉ ይመለከተናል ለማለት ነው። የዚህ የፍቃድ ነገር ለዓለም አቀፍ መገናኛ ብዙኃን የሚዘግቡ በተለይ ፍቃድ ሲጠየቁ እናያለን። በኢትዮጵያ ውስጥ ያለው ሁኔታ እንግዲህ በመንግስት ነው በአብዛኛው ይደረግ የነበረው። በመንግስት መስሪያ ቤቶች ለመንግስት ሬዲዮም ሆነ ጋዜጦች ሲቀጠር አንድ ሰው ፍቃድ እንደማይጠየቅ እናውቃለን። አዲስ ካልወጣ ማናውቀው ሊኖር ስለሚችል እንጠይቃለን። በግሎችም አሁን በግል የሬዲዮ ጣቢያዎች አሉ፣ ጋዜጦች አሉ እስከማውቀው ፍቃድ አይጠየቅም። የሚጠየቀው ፍቃድ በተለይ የምናውቀው ለውጭ መገናኛ ብዙሀን የሚዘግቡ ኢትዮጵያዊ ይሁን ኢትዮጵያዊ ያልሆነ ይሁን ወደ ሀገር ውስጥ በጋዜጠኝነት ሲገባ ፍቃድ የሚሰጠው አካል መኖሩንና ያ ፍቃድ ሁሉ ጊዜ የሚጠየቅ መሆኑን እናውቃለን። መታደስም እንደሚጠይቅ እናውቃለን። እንግዲህ ይሄ ከፕሬስ ነጻነት ጋር የቱ ጋር ይገናኛል፣ የቱ ጋር ይለያያል፣ የቱ ጋር መብትን ያግዳል ሰፊ ትንታኔና ውይይት የሚጠይቅ ነው። ለዛ ባለሙያ ማለት ባለሙያ እንጋብዛለን። እኔና አንቺ ጀመር አድርገናል። ትዝታ ባልደረባችን የራዲዮ መጽሄት አዘጋጅ አዲሱ ለጊዜው እዚሁ ውይይት ውስጥ አላገኝ ነውም። እናንተ አንድ አይደለንም ወይ ብሎ አንድነን ብሎ ቀርቷል። ልክ ነው አንድነን ብሏል። ሰፋ አድርገን እንቀጥልበታለን። ባለሙያም እንጋብዛለን። ትዝታ በላቸው፣ እንደ ሁልጊዜ ሁሉ ለዛሬም ትብብርሽ ከልባ አመሰግናለሁ። አመሰግናለሁ አሉለን። አሁን የቀረን የስንብት ዜማ ብቻ ነው። ማዲንጎ አፈወርቅ፣ ብርቱካን በልቼ ሎሚ ሎሚያገሰ ብርቱካን በልቼ ሎሚ ሎሚያገሰ ብርቱካኔ አንቺ እንደመናለሽ Thank you.

Ne sorete amene